ትኩረት በአፍሪካ ጤና ይስጥልን አድማጮቻችን። የዛሬው ትኩረት በአፍሪካ መሰናዶ በሁለት ጉዳዮች ላይ ያተኩራል። የመጀመሪያው የደቡብ አፍሪካን የአንድነት መንግስት 100 ቀናት የተመለከተ ነው። በሁለተኛው ዘገባ አፍሪካ በዓለም አቀፉ የገንዘብ ድርጅት የሚኖራትን ውክልና የተመለከተ ነው። አብራችሁን ቆዩ። ባለፈው ሰኔ የተመሠረተው የደቡብ አፍሪካ የአንድነት መንግስት አንድ መቶ ቀናት ሞልቶታል። በርካቶች በዚህ ወቅት ፕሬዚደንት ሲሪል ራማፎሳ የሚመሩትን መንግስት ስኬቶችና ቀጣይ አካሄድ እየገመገሙ ይገኛሉ። አስር የፖለቲካ ፓርቲዎች ስልጣን ለመቆጣጠርና ሀገሪቱን ለመምራት ሲወዳደሩ የተፈጠረው ልዩ ሙከራ ለጋ ለሚባለው የደቡብ አፍሪካ ዴሞክራሲ ትልቅ ትርጉም አለው። ለአዲሱ መንግስት ትልቁ ፈተና የደቡብ አፍሪካ ኢኮኖሚ እድገትና ከፍተኛ ደረጃ ላይ የደረሰው ስራ አጥነት ናቸው። በሀገሪቱ ከ11 ሚሊዮን በላይ ሰዎች ስራ ይፈልጋሉ። ከግማሽ በላይ የሀገሪቱ ወጣቶች ስራ አጥ ናቸው። ከዋጋ ግሽበት ጋር ተደማምሮ እጅግ ድሃ የሚባሉ የሀገሬው ሰዎች ቤተሰቦቻቸውን ለመመገብ አሁንም እንደተቸገሩ ይገኛሉ። የደቡብ አፍሪካ የሰራተኞች ማህበራት ኮንግረስ በዚህ ሳምንት ሀገር አቀፍ ተቃውሞ ጠርቶ ነበር። በተለያዩ ከተሞች የተካሄዱት ሰልፎች ስራ አጥነትን ለመቀነስ የተወሰደው እርምጃ ዘገምተኝነትና የአንድነት መንግስት በተመሰረተ በሶስተኛ ወር የተላለፈው የወጭ ቅነሳ ላይ ያነጣጠሩ ናቸው። የአንድነት መንግስት ሲቋቋም ከውጭ ከፍ ያለ መተማመን ቢፈጠርም በደቡብ አፍሪካ የሰራተኞች ማህበራት ኮንግረስ የተጠሩት የተቃውሞ ሰልፎች በሀገሪቱ ያለውን ስሜት አደብዝዘውታል። ደቡብ አፍሪካዊው ተንታኝ ሳንዲሌ ስዋና የአንድነት መንግስት ሲመሰረት ሀገሪቱ ወደ መድብለ ፓርቲ ዲሞክራሲ በመሸጋገሯ ስኬታማ ሆናለች የሚል እምነት አላቸው። ስልጣን ጠቅልለው ከያዘው የአፍሪካ ብሔራዊ ኮንግረስ ተላቃ ሀገሪቱ ውድድር ወደ ሞላበት የመድብለ ፓርቲ ዲሞክራሲ በመሸጋገሯ ደቡብ አፍሪካና መላው አፍሪካ ደስ ይላቸው ሊያስገኛቸው ይገባል። በርካታ ስጋቶችና ብዙ እድሎች ይኖራሉ። ነገር ግን ወዲያው ስኬታማ አይሆንም። ብዙ ስራ ይጠይቃል። በታሪክ ከደቡብ አፍሪካ ብሔራዊ ኮንግረስ ጋር ጥብቅ ቁርኝነት በነበረው የሰራተኞች ማህበራት ኮንግረስ የተጠሩት የተቃውሞ ሰልፎች በአጠቃላይ በሀገሪቱ ፓርቲውን በተመለከተ ያለውን አተያይ የሚጠቁሙ ናቸው። የኔልሰን ማንዴላ ነጻ አውጪ ፓርቲ ባለፈው ግንቦት ወር በተካሄደው ምርጫ አርባ በመቶ ገደማ ድምፅ ብቻ በማግኘት በታሪኩ አይቶት የማያውቀው ሽንፈት ገጥሞታል። ይሁንና ፕሬዚደንት ሲሪል ራማፎሳ ዴሞክራሲያዊ ጥምረት ከተባለውና ሌሎች በርካታ አነስተኛ ፓርቲዎች ጋር በመጣመር ስልጣናቸውን ማስጠበቅ ችለዋል። አንዳንዶች ትንሽ ድጋፍ ብቻ ያገኙት ራማፎሳ ታሪኩን በሙሉ በአንዳች የሙስና ቅሌት ስማቸው በሚነሳ ጉምቱ ፖለቲከኞች ሲመራ የቆየውን የአፍሪካ ብሔራዊ ኮንግረስ ለማነቃቃት ኃላፊነታቸውን ለሌላ አሳልፈው ቢሰጡ ብለው ተስፋ አድርገው ነበር። የደቡብ አፍሪካ የሰራተኞች ማህበራት ኮንግረስ እና የተጣመሩ ፓርቲዎች ሁሉ የአፍሪካ ብሔራዊ ኮንግረስ ተቆጣጥሮት የቆየውን ስልጣን በመቀየር የአንድነት መንግስት መመስረቱ ብቻውን በቂ እንዳልሆነ በማሳሰብ በለውጡ ላይ ተጽዕኖ ለማሳደር እየሞከሩ እንደሚገኙ ስዋና ይናገራሉ። ራማፎሳ የሚመሩት የአንድነት መንግስት ሀገሪቱን ወደፊት ለማራመድ የሚያስችል አጠቃላይ የፖሊሲ እቅድ የለውም የሚለው ትችት ተንታኙስ ዋና የሚጠቅሱት አበይት ጉዳይ ነው። ከተመሰረተ አንድ መቶ ቀናት ያስቆጠረው መንግስት ከደቡብ አፍሪካ ህዝብ ይልቅ ለቢዝነስና ለኢንዱስትሪ ትኩረት ሰጥቷል ሲሉ የሚተቹ አሉ። የሀገሪቱ የሆነ እቅድ ያስፈልገናል። እቅዱ የዲሞክራሲያዊ ጥምረት ፓርቲ የአፍሪካ ብሔራዊ ኮንግረስ ወይም የደቡብ አፍሪካ የንግድ ማህበረሰብ ሊሆን አይገባም። በአሁኑ ወቅት ሀገሪቱን እየመራ የሚገኘው የተወሰኑ ሰዎች ስብስብ ነው፣ የአንድነት መንግስት አይደለም። ስዋና ባለፉት አንድ መቶ ቀናት በአዲሱ መንግስት ውስጥ ከሚገኙ ተሿሚዎች በቂ የኃይል አቅርቦት፣ የመሠረተ ልማት ውድቀት፣ መጠነ ሰፊ ወንጀልና ሙስና ለመዋጋት በሚያስፈልግ ጥረት ላይ የሚሆን የሥራ አጥነትን በመሳሰሉ አንገብጋቢ ጉዳዮች ላይ አንዳች አስተያየት እንዳልተሰጠ በአጽንኦት ያነሳሉ። ችግሮቹ በአንድ መቶ ቀናት ሊፈቱ እንደማይችሉ የሚስማሙት ስዋና የሹማምንቱ ዝምታ ግን የደቡብ አፍሪካን የአንድነት መንግሥት የስራ አፈጻጸም ለመገምገም አስቸጋሪ እንዳደረገው ይናገራሉ። ከዚህ ባሻገር በደቡብ አፍሪካ የአንድነት መንግሥት ውስጥ ያለው ሽኩቻ መነጋገሪያ የሆነ ነው። በቅርቡ ለመጪዎቹ አስር ዓመታት የደቡብ አፍሪካን የጤና አገልግሎት ይቀይራል በተባለለት ብሔራዊ የጤና መድን አተግባበር ላይ ፖለቲካዊ ልዩነት ተከስቷል። የዕቅዱ ዋነኛ ተቃዋሚ ዴሞክራሲያዊ ጥምረት የተባለው ፓርቲ ተግባራዊ ሊደረግ የታሰበው ብሔራዊ የጤና መድን ለቢዝነስ መጥፎ ነው በማለት ይሞግታል። በዴሞክራሲያዊ ጥምረትና በአፍሪካ ብሔራዊ ኮንግረስ መካከል ለአንደኛ ደረጃ ትምህርት በተዘጋጀ አዋጅ ላይ ጭምር ግጭት ተፈጥሯል። በሁለቱ ፓርቲዎች መካከል በተፈጠረው ልዩነት ምክንያት ፕሪቶሪያና በዙሪያዋ የሚገኙ ከተሞችን የሚያካትተው የትሽዋኔ ከንቲባ ከስልጣናቸው ተባረዋል። ከንቲባው የዲሞክራሲያዊ ጥምረት አባል ነበሩ። በዚህ ሁሉ አለመግባባት ውስጥ የበለጠ ተጎጂ እየሆነ የመጣው የአፍሪካ ብሔራዊ ኮንግረስ በውስጡም ሆነ በደቡብ አፍሪካ የአንድነት መንግስት ውስጥ የተቀናጀ ድምፅ መፍጠር ተስኖታል። በአዳዲስ ባቡሮችና የሀገሪቱን ዋና ዋና ወደቦች በማሻሻል በሎጂስቲክስ በህዝብና በሸቀጦች ማጓጓዣ ዘርፎች ባለፉት ወራት ሊሳካ የሚችል ለውጥ መኖሩን ስዋና ገልጸዋል። በዲሞክራሲያዊ ጥምረት ፓርቲ የሚመራው የደቡብ አፍሪካ ሀገር ውስጥ ጉዳይ መስሪያ ቤት የቪዛ የስራ ፈቃድና የፓስፖርትን ጨምሮ የተከማቹ ማመልከቻዎችን መልስ ለመስጠት የሚያስችል አጠቃላይ እቅድ ይፋ አድርጓል። በርካታ የምክር ቤት አባላት የተመረጡባቸውን አካባቢዎች እየጎበኙ ነው። ሚኒስትሮች ለተሾሙባቸው ተቋማት ስራዎች ትኩረት መስጠት ጀምረዋል። ነገር ግን የዶሸቨለው ዘጋቢ ቱሶ ኩማሎ እንደሚለው አዲሱ መንግስት የደቡብ አፍሪካውያንን እምነትና ድጋፍ ለማግኘት ወደ ሀገሪቱ ዜጎች የበለጠ መቅረብ አለበት። ኩማሎ እንደሚለው የደቡብ አፍሪካ የአንድነት መንግስት በዝግታም ቢሆን ወደፊት መራመድ እንደጀመረ ዜጎች እየታዘቡ ነው። ነገር ግን ሰዎች ከፍተኛ ለውጥ ይጠብቃሉ። ማህበራዊው ለውጥ እንደሚጠበቀው ፈጣን አይደለም የሚለው ኩማሎ ስራ አጥነትና የወንጀል መስፋፋት አሁንም የሀገሬውን ዜጎች ከሚፈትኑ መካከል እንደሆኑ አስረድተዋል። ወደፊት ለመራመድ እና ተጨባጭ ለውጥ ለማምጣት ከፖሊሲዎቻቸው ጋር መጣጣም አለባቸው። እንደዚያ ከሆነ ሰዎች በምን እንደሚለኳቸው በግልጽ ያውቃሉ። ስኬቱ ፓርቲዎቹ በፖሊሲዎቻቸው በራዕያቸውና በአምስተኛው ዓመት መጨረሻ ሊያሳኩ በሚፈልጉት ግብ ምን ያክል ይቀናጃሉ በሚለው ይወሰናል። የፖለቲካ ትንታኙ ዳንኤል ሲልከ የደቡብ አፍሪካ የአንድነት መንግስት መመስረት ይፋ ከሆነ በኋላ በሀገሪቱ ያለው ነባራዊ ሁኔታ መሻሻል ማሳየቱን ይህም የባለውረቶችን ትኩረት ሊስብ እንደሚችል ለዶይቸ ቬለ ተናግረዋል። የደቡብ አፍሪካ የአንድነት መንግስት በሀገሪቱ ያለውን ስሜት አሻሽሎታል። በተለይ ይህ መንግስት በሀገሪቱ አክራሪ የሚባለውን የፖለቲካ ኃይል በተለይም እንደ ኢኮኖሚ ነፃ አውጪዎችና ኤምኬ ያሉትን ገሸሽ በማድረግ የአፍሪካ ብሔራዊ ኮንግረስን መካከለኛ አቋም ካላቸው ፓርቲዎች ማጣመሩ የውጭና የሀገር ውስጥ ባለወረቶችን ጨምሮ በብዙዎች አተያይ ለንግድ ስራ አመቺ ተደርጎ የሚወሰድ ነው። የደቡብ አፍሪካ መንግስት አወቃቀር በጆሃንስበርግ የአክሲዮን ገበያ እና በሀገሪቱ የመገበያ ገንዘብ ላይ አወንታዊ ተጽዕኖ እንደፈጠረ የፖለቲካ ተንታኙ አስረድተዋል። የራንድ የምንዛሬ ተመን 7.5 በመቶ ተጠናክሯል። የአክሲዮን ገበያው በአንጻሩ 11 በመቶ ከፍ ብሏል። ነገር ግን ዳንኤል ሴልከ ባለፉት 100 ቀናት ተጨባጭ የፖሊሲ ማሻሻያ ይፋ እንዳልሆነ በስዋን ሐሳብ ይስማማሉ። አድማጮች ወደ ሁለተኛው መሰናዶ እንሻገራለን። በዓለም አቀፉ የገንዘብ ድርጅት የሥራ አስፈጻሚ ቦርድ ውስጥ ከሰሃራ በረሃ በታች የሚገኙ የአፍሪካ ሀገራት ሦስተኛ ተወካይ በመጪው ጥቅምት 22 ቀን ይታወቃል። ከሰሃራ በረሃ በታች የሚገኙ ሀገራት በአሁኑ ወቅት በዓለም አቀፉ የገንዘብ ድርጅት ሥራ አስፈጻሚ ቦርድ ውስጥ ሁለት መቀመጫዎች አሏቸው። ለአፍሪካ አንድ ሲጨመር የአበዳሪውን ተቋም ሥራ አስፈጻሚ ቦርድ የመቀመጫዎች ቁጥር ወደ 25 ከፍ አድርገዋል። ክሪስታሊና ጆርጂዬቫ በሊቀመንበርነት የሚመሩት ሥራ አስፈጻሚ ቦርድ መቀመጫውን በዋሽንግተን ዲሲ ያደረገውን አበዳሪ ተቋም የዕለት ተዕለት ስራዎች የሚያከናውን ነው። በዓለም አቀፉ የገንዘብ ድርጅትና በዓለም ባንክ አበዳሪ ሀገሮች ያላቸው ድምፅ እጅግ ከፍተኛ ነው። አሜሪካ፣ ጃፓን፣ ቻይናና አውሮፓ እንደ ቅደም ተከተላቸው በሁለቱ ተቋማት ከፍተኛ ድምፅ ያላቸው ናቸው። ከዓለም አቀፉ የገንዘብ ድርጅትና ከዓለም ባንክ የሚበደሩና በባለጸጎቹ በማደግ ላይ የሚገኙ የሚባሉ ሀገራት በአንጻሩ ዝቅተኛ ድምፅ አላቸው። የዓለም አቀፉ የገንዘብ ድርጅት ዳይሬክተር ክሪስታሊያና ጆርጄቫ ከዶቼቨለ ጋር ባደረጉት ቃለ መጠይቅ አፍሪካ በአበዳሪው ተቋም ውስጥ በፍትሐዊነት መወከል አለባት የሚል አቋም እንዳላቸው ተናግረዋል። ሕዳር አንድ ቀን ዓለም አቀፉ የገንዘብ ድርጅት ከሰሃራ በታች ካሉ የአፍሪቃ ሀገራት አንድ ተጨማሪ የቦርድ አባል ወደ አስተዳዳሪውና የስራ አስፈጻሚው ቦርድ ይጨምራል። ይህን እያደረግን ያለነው አፍሪካ በፍትሐዊነት መወከል አለባት ብለን ስለምናምን ነው። ከሰሐራ በረሃ በታች የሚገኙ የአፍሪካ ሀገራት በዓለም አቀፉ የገንዘብ ድርጅት ስራ አስፈጻሚ ቦርድ ሁለት መቀመጫዎች አሏቸው። ሀገራቱ በሁለት ምድቦች የተደለደሉ ሲሆን የተለያዩ ተወካዮች አሏቸው። ኢትዮጵያ በምትገኝበት ምድብ 23 የአፍሪካ ሀገሮች የሚገኙ ሲሆን በተያዘው የጎርጎሮሳዊው 2024 ሀገራቱ በዚምባቡያዊው ኢኮኖሚስት ዊሊ ናኩንያዳ ይወክላሉ። የኢትዮጵያ ጎረቤቶች ኤርትራ፣ ሶማሊያ፣ ሱዳን እና ደቡብ ሱዳን በዚሁ ምድብ ውስጥ የሚገኙ ናቸው። ሁለተኛው ምድብ በሬጊስ ኦሊቨር ንሶንዶ የሚወከል ሲሆን ጅቡቲ፣ ሩዋንዳ እና ሴኔጋልን ጨምሮ 24 የአፍሪካ ሀገሮች የተካተቱበት ነው። የዓለም አቀፉ የገንዘብ ድርጅት ዋና ዳይሬክተር ክሪስታሊያና ጂዮርጂየቫ እንዳሉት አሁን በሁለት ምድብ የተካተቱት የአፍሪካ ሀገሮች ሶስተኛ ወንበር ሲጨመር፣ ሶስት ቦታ ይከፋፈላሉ። አባልነቱ ከሰሃራ በረሃ በታች ለሚገኙ ሀገራት ሁለት ወንበሮች አሉት። ከዚያ በኋላ አባል ሀገራቱ በሶስት ምድብ ይከፋፈላሉ። ውጤቱን የድምፅ አሰጣጡ ከተጠናቀቀ በኋላ እናሳውቃለን። ዋና ዳይሬክተሯ ከዶይቼ ቨለ ጋር ባደረጉት ቃለ መጠይቅ የብድር ጫና ላጎበጣቸው ሀገሮች ዓለም አቀፉ የገንዘብ ድርጅት የገንዘብ ምንጭ ሆኖ እገዛ በማድረግ ላይ እንደሚገኝ ተናግረዋል። ተበዳሪዎች የዕዳ ጫናቸው ዘላቂ እንደማይሆን ሲረጋገጥ የቡድን 20 ሀገራት የጋራ ማዕቀፍን ጨምሮ የአከፋፈል ማሻሻያ የሚያደርጉት ከዓለም አቀፉ የገንዘብ ድርጅት ጋር በሚደረግ ውይይት ነው። ቻድ፣ ጋና እና ዛምቢያ በዚህ ረገድ ተጠቃሽ ናቸው። ኢትዮጵያ እንደ ሶስቱ ሀገራት በቡድን ሀያ የጋራ ማዕቀፍ በኩል የዕዳ አከፋፈል ማሻሻያ ለማድረግ ጥያቄ ካቀረበች ረዥም ጊዜ ተቆጥሯል። ለብድር አከፋፈል ሽግሽግ አንዱ ቅድመ ሁኔታ የነበረው የዓለም አቀፉ የገንዘብ ድርጅት ፕሮግራም ጸድቆ ተግባራዊ መሆን ስለጀመረ የጠቅላይ ሚኒስትር አብይ አህመድ መንግስት ያቀረበው ጥያቄ በቅርቡ አንዳች ምላሽ ያገኛል ተብሎ ይጠበቃል። ከኢትዮጵያ በተጨማሪ ኬንያ ከዓለም አቀፉ የገንዘብ ድርጅት በተፈራረመችው የብድር ስምምነት ተግባራዊ የምታደርገው የኢኮኖሚ ማሻሻያ መርሃ ግብር የፕሬዝደንት ዊሊያም ሩቶም መንግስት ለኃይለኛ ተቃውሞ ዳርጎታል። ዓለም አቀፉ የገንዘብ ድርጅት ለድሃ አገሮች ብድር ሲሰጥ የሚያበጀው መርሃ ግብር ተበዳሪ ሀገራት ጥብቅ የፊስካል ፖሊሲ እንዲከተሉ ግፊት የሚያሳድር ነው። የተቋሙ አካሄድ መሠረተ ልማትና ማህበራዊ አገልግሎቶችን ማስፋፋት የሚሹ መንግስታት እጅ እንዲያጥራቸው ያደርጋል። በኬንያ ተቃውሞ የተቀሰቀሰው መንግስት ተግባራዊ በሚያደርገው የኢኮኖሚ ማሻሻያ መሰረት የሚሰበስበውን ቀረጥ ለመጨመር በተነሳበት ወቅት ነው። ዓለም አቀፉ የገንዘብ ድርጅት የአፍሪካ ሀገራት ጥብቅ የፊስካል ፖሊሲ እንዲከተሉ ግፊት ሲያደርግ ከእድገት የስራ ዕድል ፈጠራና፣ የድህነት ቅነሳ ፍላጎቶቻቸው መጣጣሙን እንዴት ያረጋግጣል ተብሎ የተጠየቁት ክሪስታሊና ጆርጄቫ ግን ለተበዳሪዎች ኢኮኖሚያዊ ሁኔታ ትኩረት እንደሚሰጥ አስረድተዋል። ለአባል ሀገሮቻችን የፊስካል ሁኔታ ልዩ ትኩረት እንሰጣለን፣ ምክንያቱም የፊስካልና የፋይናንስ መረጋጋት የሀገራት ኢኮኖሚ ጥሩ እንዲሆን አስፈላጊ ነገር ነው። ይህንን ስናደርግ ሁልጊዜም በዛሬዋ አንገብጋቢ ፍላጎትና ከመካከለኛ ጊዜ የበጀት ተግዳሮቶች እንዲሁም የፊስካል መረጋጋት መካከል ትክክለኛውን ሚዛን እየፈለግን ነው። ስለዚህ በእያንዳንዱ አባል ሀገሮቻችን እነዚህን ጉዳዮች በጥንቃቄ እንመለከታለን። ውሳኔዎቻችን በቅጡ የተጤኑ ናቸው። አንድ የአፍሪካ ሀገር ጠቅላይ ሚኒስትር ዓለም አቀፉን የገንዘብ ድርጅት ግትር ፖሊስ አድርገን እንቆጥረው ነበረ፣ አሁን አይኤምኤፍን የምንወስደው እንደ አጋር ነው ሲሉ በመስማቴ ደስተኛ ነኝ። በጋራ የበለጠ ዘላቂ ለሆነ ልማት መንገድ መፍጠር እንችላለን። ዋነኛ ትኩረታችን ለእድገትና ለልማት የሚያስፈልገውን መረጋጋት ለመረጋጋት መፍጠር ነው። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።